የኦሮሞ ብሔር አባላት መስከረም 21 ቀን የሚውለውን አመታዊውን ባህላዊ የኢሬቻ በዓል ለማክበር እየተዘጋጁ ባሉበት በአሁኑ ወቅት የኢትዮጵያ መንግስት የጸጥታ ኃይሎችን እንዲያቅብ ሂማን ራይትስ ዋች የተባለው ዓለም አቀፍ የሰብአዊ መብቶች ድርጅት ትላንት ይፋ ባደረገው መግለጫው ጥሪ አድርጓል። የኢትዮጵያ መንግስት በመጪው የኢሬቻ በዓል ላይ የጸጥታ ኃይሎቹን በበለጠ ትዕግስትና ብቃት ለማዘጋጀትና ሁከት እንዳይከሰት ለመከላከል አስቸኳይ እርምጃዎች እንዲወሰዱ ለሰብአዊ መብቶች መከበር የሚጥረው ድርጅት ጥሪ አስተላልፏል። ሰለሞን ክፍሌ ለአብይ ርዕስ እንደሚከተለው አቅርቦታል። የሰብአዊ መብት ድርጅቱ ሁማን ራይትስ ዋች በትናንትና ዕለት ባወጣው ሪፖርቱ ባለፈው ዓመት በኢሬቻ በዓል ላይ በተቀሰቀሰው ጸረ መንግሥት ተቃውሞ የመንግስቱ የጸጥታ አካላት ኃይል መጠቀማቸውን ዘርዝሯል። በአምናው ባህላዊ ዓመታዊ የኢሬቻ በዓል ላይ ሕዝቡ ከጸጥታ ኃይሎች በተተኮሰ ጥይትና አስለቃሽ ጋዝ ተደናግጦ በተሯሯጠበትና ከበዓሉ ስፍራ መውጫዎች በተዘጋጉበት ሁኔታ ተረጋግጠው ብዛት ያላቸው ምናልባትም በመቶዎች የተቆጠሩ ሰዎች መሞታቸውንም ሪፖርቱ ይገልጻል። የኢትዮጵያ መንግስት የሞቱት ሀምሳ አምስት ሰዎች ናቸው በሚለው አቋሙ ሲጸና ተቃዋሚ ቡድኖች ግን የሞቱት ሰባት መቶ እንደሚሆኑ ይናገራሉ። በዚህ ትላንት እሳት ላይ ነዳጅ ማርከፍከፍ በሚል ርዕስ ሂዩማን ራይትስ ዋች ይፋ ባደረገው ሰላሳ ሶስት ገጽ ሪፖርት የኢትዮጵያ መንግስት ካለፈው ዓመት የኢረቻ በዓል ምን ሊማር ይችላል ሲል ይጠይቃል። መንግስት ሀገሪቱ ውስጥ ለሚካሄዱ ጸረ መንግስት ሰልፎችና የተቃውሞ እንቅስቃሴዎች ከዚህ ቀደም የሰጣቸውንና እየሰጠ ያለውን የኃይል ምላሽ ከግንዛቤ በማስገባትም ዘንድሮም የተለየ ነገር ላይኖር እንደሚችል ስጋቱን ይገልጻል። ህዝባዊ ስብሰባዎች በሚደረጉበት ጊዜ፣ አነስተኛ ቁጥር ያላቸው ወይንም ጎልተው የማይታዩ የጸጥታ ኃይሎችን መመደቡ ምናልባት ውጥረቶችን ሊያረግብ ይችላል ሲልም ይመክራል። እነዚህን በመሳሰሉ አካባቢዎች የሚመደቡ ወታደሮችም የመናገርና ሀሳብን በነጻነት የመግለጽ መብቶችን በማክበር የሰለጠኑ መሆን እንዳለባቸው ያስገነዝባል። እነዚህ ወታደሮች የገዢውን ፓርቲ ፖሊሲዎች የሚተቹ ነጻ አስተያየቶች ሊኖሩ እንደሚችሉ መገመትና ማለፍ እንጂ ለማፈን እና ለማስፈራራት ኃይል መጠቀምም እንደሌለባቸው ያስረዳል። በአምናው የእሬቻ በዓል ላይ ብዙ ሰዎች ያለቁት ከወታደሮች በተተኮሱ ጥይቶች የተገደሉ ለመኖራቸውም ሂውመን ራይትስ ዋች ጠንካራ ሲል የገለጸው ማስረጃ እንዳለውም በሪፖርቱ አትቷል። መንግሥት ከጸጥታ ኃይሎች በተተኮሰ ጥይት ተመትቶ የሞተ አንድም ሰው የለም ሲል በወቅቱ ክሱን ሙሉ በሙሉ ውድቅ ማድረጉም ይታወሳል። እንዲያውም ከሁከቱ በኋላ መንግስት ስለ ቈሰሉና ስለ ሞቱት ሰዎች መረጃዎችን ለማጥፋት እርምጃዎች መውሰዱን ይገልጻል። በዚሁ መሰረት መንግስት ተአማኒነቱን ለማጠናከር ሲል በቢሾፍቱ ሆስፒታል ሰራተኞች መድቦ የሰለባዎቹ ቁጥር ሀምሳ አምስት ብቻ መሆኑንና የሞቱትም በሽሽት ወቅት ወድቀው በመረጋገጣቸው እንጂ በሌላ ምክንያት አለመሆኑን እንዲመሰክሩ አድርጓል ይልና፣ ሪፖርቱ ሶስት የሆስፒታሉ ሰራተኞች ግን ምን ያህል ሰው እንደተገደለ ወይንም በምን አይነት ምክንያት እንደሞተ ለጋዜጠኞች እንዳይናገሩ በኢትዮጵያ የጸጥታ ኃይሎችና በመንግስቱ ካዴዎች መመሪያ እንደተሰጣቸው ለሂዩማን ራይትስ ዋች አስረድተዋል ይላል። ከባሉ በኋላ ወደየቤታቸው የተመለሱ ሰዎችም ተይዘው የታሰሩና የተዋከቡ መኖራቸውን ሁመን ራይትስ ዋች በርካታ ማስረጃዎች እንዳለው በሪፖርቱ ዘርዝሯል። አንደኛው ምስክር ሲናገር በጸጥታ ኃይሎች ላይ በመተኮስ ወይም መድረኩ ላይ ድንጋይ በመወርወር እንዲሁም ይህንን በመሳሰሉ ወንጀሎች ከሰውኛል ብሏል። ነገሩ ችግር ፈጣሪው እኔ ነኝ ብዬ እንዳምን መሆኑ ግልጽ ነው። እንደ አንድ የኦሮሞ ማኅበረሰብ አባል እኔ ለመጀመሪያ ጊዜ ወደ ቢሾፍቱ የተጓዝኩት በባህላዊው በዓላችን ላይ ለመገኘት ብቻ ነበር። እነርሱ ግን ከየአካባቢው ወደ ኢሬቻ በዓል የሄደውን ሁሉ በወንጀል ለመክሰስ ኢላማ ያደርጋሉ ሲል መናገሩን ሁመን ራይትስ ዋች በሪፖርቱ አካቷል። በምስራቅ ወለጋ ዞን አንድ ዕድሜው ገና 14 ዓመት የሆነ የስድስተኛ ክፍል ተማሪ የደረሰበትን እንዲህ ሲል ገልጿል። የአካባቢው ፖሊስ ባለስልጣንና አንዳንድ የመንግስቱ ሹሞች ወደ ትምህርት ቤት የመጡና እኔና ሌሎች በርካታ ልጆችን ወደ ርዕሰ መምህሩ ቢሮ ጠሩን። እኛም ሆን ሌሎች ወጣቶች ወደ ኢረቻ በዓል እንዳንሄድ ተነገረን። የጠረጠሩት እዚያ ከሄድን በኋላ መንግስትን እንደምንቃወም ነው የተጠራ ነው ልጆች ከሌሎቹ ተማሪዎች በዕድሜ ከፍ ያልን በመሆናችን የአካባቢያችንን ጸረ መንግስት እንቅስቃሴ የምናስተባብር እኛ እንመስላቸዋለን ማለቱን ሪፖርቱ አስፍሯል። የቅርብ ጊዜ የኢሬቻ በዓላት አከባበር በመንግስቱና በኦሮሞ ማህበረሰብ መካከል ያለው ግንኙነት ውስብስብ እየሆነ መምጣቱን ያሳያል። የኢሬቻ በዓል በታሪክ የፖለቲካ መድረክ ሆኖ የታየበት ጊዜ ባይኖርም ከቅርብ ዓመታት ወዲህ ግን በዓሉን የሚያከብሩ ሰዎች ብዛት ብቻ ሳይሆን የጨመረው የመንግሥቱ ጣልቃ ገብነትም እንደሆነ አዘውትረው ወደ በዓሉ የሚሄዱ ሰዎች ለሁማን ራይትስ ዋች ተናግረዋል። በበዓላቱ ላይ የመንግሥቱን ፖሊሶች የሚቃወሙ የሕዝብ አስተያየቶችም እያደጉ መምጣታቸውን አስረድተዋል። በዚያው መጠን የጸጥታ ኃይሎችና ክትትል በተለይም በመንግሥቱና በኦሮሞ ማኅበረሰብ መካከል ግንኙነቶች እየሻከሩ ከመጡ ወዲህ ቁጥጥሩ አይሏል፣ ሲሉ የበዓሉ አዘውታሪዎች አስረድተዋል። በ2009ኙ የኢረቻ በዓል ላይ ከቀደምቱ ሁሉ አንድ የተለየ ነገር መታየቱን ለብዙ ዓመታት በኢረቻ በዓላት ላይ የተገኙ አንድ ሰው ለሂዩማን ራይትስ ዋች እንደሚከተለው አስረድተዋል። ለወትሮው በበዓላቱ ጊዜ የሚገኙት የከተማውና የአካባቢው ፖሊሶች ነበሩ። እነዚያ ፖሊሶች የእኛን ቋንቋ ይናገራሉ። የኢረቻ በዓል ለእኛ ምን ያህል ጠቀሜታና ክብር እንዳለውም ይገነዘባሉ። በአካባቢው ያለውን ገደልና ሌላ ሌላውንም በደንብ ያውቃሉ። በ2009 ዓ ም ግን በብዛት የታዩት እኔ የማልረዳውን ቋንቋ የሚናገሩ የፌዴራሉ ፖሊሶች ናቸው የታጠቁትም ከአካባቢው ፖሊስ በበለጠ ከባድ መሳሪያ ነው። አካባቢውን ወታደራዊ ዘመቻ የሚካሄድበት አስመስለውት ነው የታዩት ማለታቸውን ሁማን ራይትስ ዋች በሪፖርቱ ገልጿል። የኢትዮጵያ መንግሥት በዘንድሮ ከጥቂት ቀናት በኋላ በሚደረገው የኢሬቻ በዓል ላይ የሚመደቡ የጸጥታ ኃይሎቹ በእሳት ላይ ነዳጅ መጨመር እንዳይሆን በበለጠ ትዕግሥትና ብቃት ለማዘጋጀትና ሁከት እንዳይፈጠር ለመከላከል አስቸኳይ እርምጃዎች እንዲወስድም ሁመን ራይትስ ዋች አሳስቧል። የኢትዮጵያ መንግሥት በሁመን ራይትስ ዋች ለቀረበው ሪፖርት ያለውን አስተያየት እንዲሰጥ በተደጋጋሚ የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤትን ጠይቀን ነበር። እስካሁን መልስ አላገኘንም። ጥረታችን ይቀጥላል።